ህጻናት በስነ ምግባር ታንጸው አድገው ነገ በሀገራዊና በራሳቸው ጉዳይ ላይ ተሳታፊ እንዲሆኑ ከትምህርት ቤት በቀጥታ ከሚቀስሙት ትምህርት ባሻገር ከመጽሐፍት፣ ፊልሞችና ከመገናኛ ብዙሃን የሚያገኙቸው መልእክቶች ትልቅ ሚና አለው። በተለይም ታሪክን ለልጆች በማስተማር እና ማህበራዊ እሴቶችን በማስተላለፉ ረገድ ተረቶች ትልቅ ቦታ ይሰጣቸዋል። የዛሬው እንግዳችን በሀይሉ ገብረ እግዚአብሔር እነዚህን ተረቶችና ትረካዎች ለህፃናት በሚመች መልኩ በምስል እያቀናበረ የሚያቀርብ አዲስ የዩቲዩብ ቻናል ከፍቷል። ስለ ቻናሉና በህፃናት ዙሪያ ስለሚሰራቸው ስራዎች ከስመኝሽ የቆየ ጋር ቆይታ አድርጓል። አያ ተንኮሉ አንድ ጊዜ አውራ ዶሮ እና ጥንቸል ሆነው ተንኮለኛው አያ ተንኮሉ ቤት ሄደው ዋጋውን ሊሰጡት ተነሱ። ይሁን እንጂ የአያ ተንኮሉ ቤት ሩቅ ስለነበር ወደዚያ የሚያደርሳቸው ጋሪ አውራ ዶሮ እንዲሰራ ተወሰነ። አውራ ዶሮም ቆንጆ የሚያምር ቀያይ ጎማዎች ያሉት ጋሪ ሰራ። አራት አይጦችም ጋሪውን እየጎተቱ አውራ ዶሮና ጥንቸል ደግሞ ተሳፍረው ወደ አያ ተንኮል ቤት ጉዞ ተጀመረ። ይህ በመግቢያው ላይ የሰማችሁት ተረት የተቀነጨበው በቅርብ ጊዜ ከጀርመን የባህል ተቋም ጋር በመተባበር ለህፃናትና ታዳጊዎች ልዩ ልዩ ትረካዎችንና ተረቶችን ከምስል ጋር አቀናብሮ በዩቲዩብ ቻናል አማካኝነት ማቅረብ ከጀመረው እነሆ ለልጆች ቻናል ነው። የዩቲዩብ ቻናሉን የከፈተው ደግሞ ከዚህ በፊት በተለያዩ መጽሐፎቹ የህጻናት የቲያትር ድርሰቶቹና ግጥምን በጃዝ በሚያቀርቡ ዝግጅቶች ላይ ዘና በሚያደርጉ ወጎቹ የምናውቀው በኃይሉ ገብረ እግዚአብሔር ነው። በኃይሉን ከሶስት እስከ አስራ ሁለት ዓመት ዕድሜ ክልል ላሉ ልጆች የተዘጋጀውን ይህን እነሆ ለልጆች የተሰኘ የዩቲዩብ ቻናል ለምን እንደጀመረ ጠይቀ፣ ነው ነበር። ብዙ ስራዎችን የልጆችን ስራ የመጽሐፍ ህትመትም የልጆች ቲያትሮችም እጸፍ ነበረ። ከዛ ከዛ አንጻር አሁን ወደ ማህበራዊ ድረገጽ ስለመጣ ብዙ ነገሮች ወደዛ እየመጡ ስለሆነ ይበልጥ ደግሞ ተደራሽ ለማድረግ ብዙ ብዙ ብዙ የፈጠራ ስራዎችን መስራት ክፍት ስለሆነ ሌሎችንም ጓደኞች የማሳተፍም ስለምችል ወደዚህ ማህበራዊ ድረ ገጽ ወደ ዩቲዩብ ለመምጣት ችያለሁ። በኢትዮጵያ የሚኖሩ ሕጻናት በየቋንቋቸው በመማራቸው ምክንያት አንድ የሚያደርጓቸው ተመሳሳይ ታሪኮች እየሰሙ አይደለም የሚለው በኃይሉ፣ ሕጻናት በተለያየ ቋንቋም ቢሆን ተመሳሳይ ተረቶችንና ታሪኮችን እንዲሰሙ በማድረግ አንድነትን መፍጠር ፍቅርን መተሳሰብንና ወንድማማችነትን በተረትና በጨዋታ ማስተማር ይቻላል ብሎ ያምናል። ተመሳሳይ ታሪኮችን በተለያዩ የኢትዮጵያ ቋንቋዎች ለማሳተምም ጥረት እያደረገ ነው። ይሄ በአንድ አይነት ስለ ሀገር፣ ስለ ቤተሰብ፣ ስለ ወንድማማችነት የሚሰብኩ የሚነግሩን ለልጆች ተረቶች፣ ሞራል ማስተማሪያ ስነ ጽሁፎች ክፍተት አለ የሚል ሀሳብ መጣ። በአንድ አሁን በእኔ እድሜ እንኳን ያለ ነው። ልጆች ብታገናኝን በጋራ የምናስታውሰው ስንሰማ ያደግነው ተረት አናጣም። አሁን ያ ነገር እየጠፋ ነው። ስለዚህ ተመሳሳይ ተረት እነዚህ ታሪኮችን እነዚህ ሞራል ሊያስተምሩ የሚችሉ ተረቶች ለምንድነው እንደ መነሻ በሶስት ቋንቋ በትግርኛ፣ በኦሮምኛ፣ በአማርኛ ለምን ተተርጉመው አናሳትም እና በየ ያሉበት በየክልሉ አይሰራጭም የሚል ሀሳብ ነው። በቀደመው ትውልድ የበርካታ ስነ ጽሁፍ ውጤቶች ባለቤት የሆኑት ደራሲ ከበደ ሚካኤል ተረቶችን በግጥም ቅርጽ እያደረጉ እንደ ፋኖስና ብርጭቆ፣ አውራዶሮ እና የአይጥ ግልገል እንዲሁም ብረት ድስትና ሸክላ ድስት የመሳሰሉ ትምህርት አዘል ጽሁፎችን ለልጆች ያቀርቡ ነበር። ለዚህ ትውልድ ግን እንደዚህ አይነት የልጆችን ስብዕና የሚያንጹ የግጥም ተረቶች እየቀረቡ አይደለም የሚለው በኃይሉ፣ በዚህ ዙሪያ ብዙ መስራት እንደሚፈልግም ይናገራል። ድሮ ስናድግ በነ ከበደ ሚካኤል ተረቶች አድገዋል። እነዚህ ተረቶችን በግጥም አሁን ያ ነገር ቀዝቅዟል እየጠፋ ነው ስለዚህ ተረቶች በግጥም ስንል ብዙ ጊዜ ለልጆች በቀላሉ ለመያዝ ይመቻሉ ግጥሞች እና አሁን እኛ ራሱ ውስጥ ከአሁን ድረስ ማንረሳቸው ታሪኮች አሉ አይደል እንደ ፋኖስና ብርጭቆ እነ ሸክላ ድስትና ብረት ድስት አይነት ታሪኮች ሲቀመጡ በግጥም ግርጽ መሆናቸው ዜማቸው ዜማ ኖሯቸው በቀላሉ ልጆች እንዲይዟቸው ተደርገው እየተሰሩ ነው ለዛ ነው ማንረሳቸው። ስለዚህ ያን ነገር ለምሮ የማይቀጥለው እነዛን ተረቶት በዛ ፎርም ብንቀጥል ልጆችን በቀላሉ ማስተማር እንችላለን። የቤት እንስሳትን ንጽህና መጠበቅ የልጆቻችንን ጤና መጠበቅ ነው። አሁን የሰማችሁት ደግሞ እነሆ ለልጆች ዩቲዩብ ቻናል ላይ ከሚቀርቡት ዝግጅቶች መካከል ከእኛ ቤት ለናንተ በሚል ርዕስ ከሚቀርበው የተቀነጨበ ነው። ዝግጅቱ እማዋይሽ ስሜ የተሰኘች የባሃይሉ ባልደረባ ከልጆቿ ጋር በተለይ በኮሮና ምክንያት ከቤት መውጣት በማይመከርበት ጊዜ አትክልት ሲንከባከቡ፣ መጽሐፍ ሲያነቡ ወይም የቤት እንስሳትን ንጽህና ሲጠብቁ በማሳየት ልጆች እንዲማሩ የሚያደርግ ነው። ዛሬ የምንሰጣቸውን ነው ነገ ልጆች ላይ የምናየው፣ የሚለው በኃይሉ ከተረቶቹ በተጨማሪ እንደነዚህ አይነት ዝግጅቶች ለልጆች የወደፊት ስነ ምግባር መሰረት በመሆናቸው የበለጠ መስራት ይጠበቅብናል ይላል። ተረቶች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል። ምትዩ ዛሬ በስርአት መንገዱን አሳይተሽ ካልቀረሽው ዛሬ በተረቶች በተረካዎች በምሳሌ አነጋገሮች ብዙ አሉ። ትሩፋቶች መሰረታዊ የሆኑ መማሪያ ሊሆኑ የሚችሉ በየባህሉ በየቋንቋው እነዛን ሼር መደራረግ ይሄ በጣም መሰረታዊ ነገር ነው። ልጆች ላይ መስራት ማለት መሰረት መሰረት መጣል ማለት ነው አይደለም? ከታች ከህፃናት ላይ የንባብ ባህል እንዲያሳድጉ አካባቢያቸውን እንዲረዱ፣ ሀገር፣ የቤተሰብ ፍቅር፣ ራስን ማወቅ ይሄ በራስ መተማመንን ማዳብ እነዛ ናቸው በተረቶች በታሪኮች በምሳሌ አነጋገሮች ናቸው። እነዚህ ነገሮች ዴቨሎፕ ማድረግ ይቻሉ። እነሆ ለልጆች ዩትዩብ ቻናል ገና የጅምር መንገድ ላይ ነው። በአዛውንቶች የሚተረኩ ተረቶችንና በህጻናት በራሳቸው የሚዘጋጁ ዝግጅቶችን ጨምሮ ራሱ የጻፋቸውን ገና ለህትመት ያልበቁ ተረቶቹን በምስል እንዲቀናበሩ ማድረግ በሀይሉ በዩትዩብ ቻናሉ ሊሰራቸው ከሚያስባቸው ስራዎች ጥቂቶቹ ናቸው። በህፃናት ዙሪያ በቂ ስራ አልተሰራም የሚለው በኃይሉ ነገ አገሩን የሚወድ ብቁ ዜጋ ለማፍራት ዛሬ ተባብረን እንስራ ሲል ተመሳሳይ ፍላጎትና ሙያ ያላቸው ሰዎች የነገውን ትውልድ በስነ ጽሁፍ ለማነጽ አብረውት እንዲሰሩ ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።